መዝሙር 114 አፍቀርኩ እስመ ሰምአኒ እግዚአብሔር ቃለ ስዕለትየ ወአጽምአ እዝኖ ሃቤየ ወጸዋእክዎ በመዋእልየ አሃዘኒ ጻኢረ ሞት ወረከበኒ ህማመ ሲኦል ህማም ወምንዳቤ ረከበኒ ጸዋይኩ ስመ እግዚአብሔር እግዚኦ ባላ ለነስየ መሃሪ እግዚአብሔር ወጻድቅ ወአምላክነሂ መስተሳይል የአቀብ ሕፃናተ እግዚአብሔር ተመንደውኩሂ ዋድሃነኒ ግብኢ ነፍሰየ ውስተ እረፍትኪ እስመ እግዚአብሔር ረዳኤኪ እስማ አድሃና ለነፍስየ እሞት ወለ አይንትየኒ እማንብእ ወለ ገርየኒ እምዳይጽ ከመ አስመሮ ለእግዚአብሔር በብሔረ ያዋን